Radio Some African nations are making impressive progress, but we see troubling restrictions on universal rights. So today was an opportunity to highlight the importance of rule of law, አንዳንድ የአፍሪቃ ሀገሮች አስደናቂ ለውጥ እያስመዘገቡ ነው። በሌላ በኩል ደግሞ በአጠቃላይ መብቶች ላይ ገደቦች ሲጣሉ እያየን ነው። ስለዚህ ዛሬ የሕግን የበላይነት አጉልተን ለማሳየት ግልጽና ተጠያቂነት ያለባቸው ተቋማት፣ ጠንካራ ሲቪል ማህበረሰቦችና የሁሉንም ዜጎች የሁሉንም ማህበረሰቦች ሰብአዊ መብት መጠበቅ አስፈላጊነት ለመምከር ጥሩ አጋጣሚ ነበረን። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማን ድምፅ ነው የሰማችሁት። ሰሞኑን በዋሽንግተን ከአፍሪካ መሪዎች ጋር ባካሄዱት ጉባኤ መዝጊያ ከሰጡት ጋዜጣዊ መግለጫ የተወሰደ ነበረ። በዕለቱ አብይ ርዕስ እናተኩርበታለን። በአይነቱ የመጀመሪያ የሆነው የዩናይትድ ስቴትስ የአፍሪካ መሪዎች ስብሰባ ንግድና መዋልን ወይም በማፍሰስና በጸጥታ ጉዳዮች በማጠናከር ከመከረ በኋላ ትናንት ተጠናቋል። የላይቤሪያ ፕሬዚደንት ኤለን ጆንሰን ሰርሊፍ በኤቦላ ወረርሽኝ ምክንያት በሀገሪቱ አስቸኳይ ጊዜ አዋጅ አቡጀዋል የሚሉት ዋና ዋናዎቹ ናቸው። በወቅታዊ ርዕሶች ላይ ያተኮሩ ልዩ ልዩ ዘገባዎችና ቅንብሮች እንዲሁም የስልክ አስተያየቶቻችሁን አክለን የዛሬ ሐሙስ ነሐሴ 1 2006 ተረኛ አስተናጋጆቻችሁ ቆንጅት ታዬና አሉላ ከበደ ከፕሮዲሰራችን ንጉሴ ታምሬና ከስርጭት መሐንዲሱ ሮበርት ዋግነር ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና በአይነቱ የመጀመሪያ የሆነው የዩናይትድ ስቴትስና የአፍሪካ መሪዎች ስብሰባ ንግድና መዋለ ንዋይን በማስፋፋትና ጸጥታን በማጠናከር ጉዳዮች ላይ ከመከረ በኋላ ትናንት ተጠናቋል። በዚህ የ49 የአፍሪካ ሀገሮች በተጋበዙበትና 46ቱ በተገኙበት ጉባኤ ላይ ቀደም ሲል በእቅድ ያልተነገረና ታይቶ በማይታወቅ ሁኔታ የ37 ቢሊዮን ዶላር የንግድና የመዋለንዋይ ፍሰት ቃሎች ተገብተዋል፣ ውሎችም ተፈርመዋል። በጽጥታ ጉዳይ ላይ የሚመደበው በአሜሪካና በአፍሪካ መንግስታት መካከል በመጪዎቹ አምስት ዓመታት ውስጥ ስራ ላይ የሚውለው ገንዘብ በናይጄሪያ ቦኮ ሐራምን፣ በሶማሊያ አልሻባብን እንዲሁም የሳህልን ጽንፈኞች ቡድኖች የመሳሰሉ ድርጅቶችን ለመዋጋት የእውከትና የግጭቱ አዝማሚያዎችን ለማስወገድና ለመከላከል የሚደረጉ ጥረቶችን ለማገዝ እንደሚውል ተነግሯል። ከዚህ ውጪ የዩናይት ስቴትስ መንግስት በየዓመቱ የአንድ መቶ አስር ሚሊዮን ዶላር ወጪ እንደሚሸፍን የተገለጸ ሲሆን የአፍሪካን ሰላም አስከባሪ ጥረት ለማጠናከርም ድጋፍ እንደሚያደርግ ፕሬዚዳንት ባራክ ኦባማ ተናግረዋል። በሌላ በኩል በጉባኤው ማብቂያ ላይ ጋዜጣዊ መግለጫ የሰጡት ፕሬዚዳንት ባራክ ኦባማ በአፍሪካ ውስጥ ስላለው የሰብአዊ መብቶች አያያዝ፣ የጋዜጠኞችና የኢንተርኔት ድረገጽ አምደኞች መታሰር፣ የአዳዲስና አሳሳቢ የሆኑ መብት ገዳቢ ህግጋት ተጠይቀው ሁኔታዎቹ ሀገራቸውን በእጅጉ የሚያሳስቧት መሆናቸውን ተናግረዋል። የኢቦላ በሽታ ሙከራ ላይ ያሉ መድኃኒቶችና ወደ አፍሪካ የሚላኩበት ይፈቅዱ እንደሆን ተጠይቀውም ይህን ወስኖ ለመናገር ጊዜው አሁን ገና ነው ብለዋል። ከምሽቱ ሳ ስርጭታችን ላይ ዘርዘር ያለ ዘገባ ወደ ኋላ ላይ እናቀርባለን። የላይቤሪያ ፕሬዚዳንት ኤለን ጆንሰን ሰርሌፍ የኢቦላ በሽታ ወረርሽኝ በሀገራቸውና በአጎራባች የምዕራብ አፍሪቃ ሀገሮች በብዙ መቶዎች የተቆጠሩ ሰዎች መግደሉን በመቀጠሉ በሀገራቸው አስቸኳይ ጊዜ አውጀዋል። ጀምስ በቲ ያጠናቀረው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። ሚስስ ሰርሊፍ ትላንት ማታ በብሔራዊ ደረጃ ባሰሙት ንግግር፣ ላይቤሪያ የህዝቧን ሕይወትና የሀገሪቱን ደህንነት ለመጠበቅ አሁን ከሚታየው እጅግ የላቀ እርምጃ መውሰድ አለባት ብለዋል። እርምጃው አስፈላጊ ሆኖ ከተገኘ አንዳንድ መብቶችንና እድሎችን እስከ ማቋረጥ ሊሄድ ይችላል። ከተዘረዘሩት እርምጃዎች መካከልም የጸጥታ ኃይሎችን በመጠቀም በኤቦላ ቫይረስ የተጠቁ አካባቢዎችን መገደብና የሰዎችን ከቦታ ቦታ ዝውውር ማገድ ሊያካትቱ ይችላሉ የሚሉ ይገኙባቸዋል። በጎረቤት ሴራሊዮን የፖሊስና ጦር ሰራዊት ኃይሎች ኤቦላ ይበልጥ በሀገሪቱ እንዳይስፋፋ ለመከላከል ሲሉ አንዳንድ የገጠር አካባቢዎችን እንደዘጉ ሮይተርስ የዜና ወኪል ዘግቧል። ኤቦላ በአብዛኛው በምዕራብ አፍሪካ ሀገሮች በላይቤሪያ፣ ሴራሊዮንና ጊኔ እስካሁን ባለው ጊዜ ውስጥ ከዘጠኝ መቶ ሰላሳ ሰዎች በላይ መግደሉን የዓለም የጤና ድርጅት አስታውቋል። ይህ በእንዲህ እንዳለ ለኤቦላ በሽታ የሙከራ መድኃኒት መጠቀም ስለሚቻልበት ሁኔታ የሚመክር ስብሰባ በመጪው ሳምንት እንደሚደረግ የዓለም የጤና ድርጅት አክሎ ገልጿል። በሁለቱ በቫይረሱ መጠቃጣቸው በሚጠረጠር አሜሪካውያን ላይ መድኃኒቱን የመጠቀሙ ጉዳይ ያንን ገና ያልተፈተነ መድኃኒት ቫይረሱ በስፋት በተሰራጨባቸው አካባቢዎች ስለመጠቀምና በሥራ ላይ እንዲውል ከተደረገ ሙከራው በነማን ላይ ይደረግ የሚል ጥያቄ አስነስቷል። ሁለቱ አሜሪካውያን በቫይረሱ የተጠቁት ላይቤሪያ ውስጥ የሕክምና እርዳታ ሲሰጡ በነበረበት ወቅት ነው። በአሁኑ ወቅት እዚህ ዩናይትድ ስቴትስ አትላንታ ከተማ ውስጥ በሚገኝ ሆስፒታል ሕክምና እየተደረገላቸውና እየተሻላቸው መምጣቱ ተዘግቧል። ትላንት ከመሸ በዚህ ጉዳይ ላይ ንግግር ያደረጉት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሙከራ መድኃኒቱን ወደ ምዕራብ አፍሪካ የመላኩ ሁኔታ ገና ነው፣ በአጠቃቀሙ ላይ ሳይንሱ እንዲመራን እንፈልጋለን ብለዋል። በሌላ ተዛማች ዜና ይህ በዚህ እንዳለ የሴራ ሊዮን ውስጥ በኢቦላ ቫይረስ መዛመት የከፋ ሁኔታ የተጋለጡትን አካባቢዎች ፖሊሶችና የጦር ኃይል ወታደሮች አጥረዋል። አንድ ከፍተኛ የወታደራዊ ባለስልጣን ሲናገሩ ፖሊሶች በዋና ዋና ጎዳናዎች ላይ 16 የፍተሻ ጣቢያዎችን አቋቁመዋል። ሰውም ሆነ መኪና ወደ ተባሉት ወረዳዎች መግባትም ሆነ መውጣት ለ ሃምሳ ቀናት ይታገዳል ነው ያሉት። በተያያዘ ዜና ሳውዲ አረቢያ ውስጥ ኢቦላ ሳይወለድ ወይም ሳይዛመት አልቀረም ተብሎ የተጠረጠረ በቅርቡ ለስራ ወደ ስራ ሊሆን ተጉዞ የነበረ ሰው ሕይወቱ ማለፉ ተመልክቷል። ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከሰባት ወራት በላይ በጎሳዎች እርስ በርስ ብጥብጥ ስትታመስ የከረመችው ደቡብ ሱዳን ከባድ ሰብአዊ ቀውስና ምናልባትም የተስፋፋ የሀገር ውስጥ ግጭት ሳይደቀንባት አልቀረም ሲሉ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን ተናገሩ። ኤድመንድ ሙለት ለድርጅቱ የጸጥታ ጥበቃ ምክር ቤት ትናንት ረቡዕ ባሰሙት ንግግር ደቡብ ሱዳን ያለባት ሰው ሰራሽ ቀውስ ሆኖ ሳለ፣ ለቀውሱ ተጠያቂዎቹ ደግሞ መፍትሄ ፍለጋው ላይ ዝግ ብለዋል ሲሉ አስታውቀዋል። የጸጥታ ምክር ቤቱ ተወካዮች በሚቀጥለው ሳምንት ወደ ደቡብ ሱዳን እንደሚጓዙ ተነግሯል። በፕሬዝደንት ሳልቫ ኬርና በፖለቲካ ተቀናቃኛቸው ሬክ ማቻር ደጋፊዎች መካከል የተፈጠረው ግጭት ካለፈው ዓመት መጨረሻ ወዲህ ካቆለቆለና ከባድ ውጊያና የብሔረሰብ ብጥብጥ ከተቀጣጠለ ወዲህ ቢያንስ አስር ሺህ ሰዎች እንዳለቁበት ተነግረዋል። ቢሮው እዚህ ዩናይት ስቴትስ የሆነ አንድ ዓለም አቀፍ የጉድ ፈቻ ድርጅት የቀድሞ ስራ አስፈጻሚ የአሜሪካውያን ቤተሰቦች በጉድ ፈቻ ከሚወሰዱ ህጻናት ጋር ለማገናኘት የማጭበርበር ተግባር መፈጸማቸውን ማመናቸውን የዩናይት ስቴትስ የፍርድ ሚኒስቴር ዛሬ ባወጣው መግለጫ አስታወቀ ከሰሜንና ደቡብ ካሮሊና ወደሚሰራው ድርጅት የውጭ አገር መርሃ ግብሮች ስራ አስኪያጅ የነበሩት የ42 አመቷ አሊሳ ቢቨንስ ለውጭ አገር ባለስልጣናት ጉቦ መስጠታቸውን እንዲሁም ከኢትዮጵያ በጉድፈቻ የሚመጡ ልጆችን በተመለከተ ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሐሰት ሰነዶችን አቅርበዋል ተብለው ለቀረበባቸው ክስ የእምነት ክህደት ቃል መስጠታቸውን እንዳመኑ መግለጫው ጠቁሟል። ቢቨንስ እና ሌሎች ግብር አበሮቻቸው ኢትዮጵያ ውስጥ ካሉ የወላጅ አልባ ህጻናት ማሳደጊያዎች እነሱ ማዕከል ስላልተቀመጡ ወይም ማዕከሉ ተንከባክቧቸው ስለማያውቅ አንዳንድ ህጻናት የሐሰት የጉድፈቻ ውልና ሌሎች ሰነዶችንም አቅርበዋል። አሊሳ ቢቨንስ የጉዲፈቻ ሰነዶችን በሐሰት በማመቻቸት እንዲረዷቸው ለሁለት ኢትዮጵያውያን ባለስልጣናት ጉቦ ማብላታቸውን አምነዋል። አንደኛው የመንግስት ትምህርት ቤት መምህር በጉዲፈቻ ሊወሰዱ ስለታጩ ህጻናት የግል ህክምና የማህበራዊ ኑሮ መረጃዎችን እንዲሰጡ የገንዘብና የሌላ ዋጋ ያላቸው ቁሳቁሶችን በጉቦ መልክ መቀበላቸውን መግለጫው አትቷል። ሁለተኛው ባለስልጣን አንድ የአንድ ክልል የሴቶችና ህጻናት ጉዳዮችም የገንዘብና ወደ ውጭ ሀገር ጉዞ በጉቦ መልክ ተሰጥቷቸው ከጉዲፈቻ ድርጅቱ የሚቀርቡ ማመልከቻዎችን የሂዩንታ እየሰጡ አሳልፈዋል ተብለዋል። ተከሳሿ አሊሳ ቢቨንስ በሌላ ጊዜ የኤርትራ ብይን የሚወሰንባቸው መሆኑን ዩናይትድ ስቴትስ ፍርድ ሚኒስቴር መግለጫ አስታውቋል። ኢራቅ ውስጥ ዛሬ ሐሙስ ጽንፈኛ እስላማዊ ነውጠኞች ተጨማሪ ግዛቶችን መቆጣጠራቸው ተነግረዋል። ከሀገሪቱ ግድቦች ትልቁን ተቆጣጥረዋል። በርካታ ክርስቲያኖች የሚኖሩባቸውን ከተሞች ይዘው በሺዎች የሚቆጠሩ ነዋሪዎች ተሰደዋል። ግድቡ በዋናዋ የሰሜን ኢራቅ ከተማ ሞሱል በሚሊዮኖች ለሚቆጠር ነዋሪ የውሃና የኤሌክትሪክ ኃይል አቅርቦት ወሳኝ መሆኑ ተገልጿል። ጽንፈኞቹ ሞሱል ከተማን ሰኔ ወር መጀመሪያ ላይ እንደያዟት የሚታወሰው ነው። የኩርድ ኃይሎች ግን ይህን ግድብ አሁንም በእኛ እጅ ነው እያሉ ናቸው። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ኢራቅን ዓለም አቀፉ ማህበረሰብ ካለችበት ሰብአዊ መከራ እንዲታደጋት ሲሉ ተማጽኖ ማቅረባቸው ታውቋል። ቮይስ ኦፍ አሜሪካ። ክቡራትና ክቡራን አድማጮች የሰዓቱን የዓለም ዜና ነበር የሰማችሁት። የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየ ነን። ለምሽቱ በርከት ያሉ ቅንብሮችን ይዘንላችኋል። ከዚያ አስቀድሞ ግን ቆየት ብለው ከሚቀርቡት ውስጥ አንዱን ለቅምሻ እስኪ የሚያስረዳኝ ከብራኩ ሲተፈል ከመኖር አንድምታ ባህል ማለት ምን ነው ቃል በቃል ሲፈታ ወግ ልማድ ነው ስትል እናቴን ሰምቼ አደርገው ላደርግ በእግሯ ተተክቼ ዝሆናውን ልሆን እኔም ወርጉን ጀመርኩ ቅጡን አባዝቼ ጭኔን እየገለጥኩ እንዝርቴን አሹሬ ቀጭ ልፈትልፈት። ባህል ግን ምንድን ነው ስትል ትጠይቃለች። ከምሽቱ የባህልና ማህበረሰብ ድምፆች ያንዷን ነው የሰማችሁት። ሙሉውን ዝግጅት በሁለተኛው አጋማሽ እናቀርባለን። አድማጮች አሁን ወደ ዕለቱ አብይ ርእስ በአይነቱ የመጀመሪያ የሆነው የዩናይትድ ስቴትስና የአፍሪካ መሪዎች ስብሰባ ንግድና መዋለ ነዋይን በማስፋፋትና ጸጥታን በማጠናከር ጉዳዮች ላይ ከመከረ በኋላ ትናንት ተጠናቋል። በዚህ የአርባ ዘጠኝ የአፍሪካ ሀገሮች መሪዎች በተጋበዙበትና አርባ ስድስቱ በተገኙበት ጉባኤ ላይ ቀደም ሲል በእቅድ ያልተነገረና ታይቶ በማይታወቅ ሁኔታ የ37 ቢሊዮን ዶላር የንግድና የኢንቨስትመንት ቃሎች ተገብተዋል፣ ውሎችም ተፈርመዋል። በሌላ በኩል ደግሞ በጉባኤው ማብቂያ ላይ ለአሜሪካና ለአፍሪካ ጋዜጠኞች መግለጫ የሰጡት ፕሬዚደንት ባራክ ኦባማ በአፍሪካ ውስጥ ስላለው የሰብአዊ መብቶች አያያዝ፣ የጋዜጠኞችና የብሎገሮች መታሰር፣ የአዳዲስና አሳሳቢ የሆኑ መብት ገዳቢ ህግጋት ተጠይቀው ሁኔታዎቹ ሀገራቸውን በእጅጉ የሚያሳስቧት መሆናቸውን ተናግረዋል። የመሪዎቹን ጉባኤ ሲከታተል የቆየውና በጋዜጣዊ መግለጫው ላይ የተገኘው ሰሎሞን አባተ ተከታዩን ዘገባ ይዟል። በጸጥታ ጉዳይ ላይ የሚመደበው በአሜሪካና በአፍሪካ መንግስታት መካከል በመጪዎቹ አምስት ዓመታት ውስጥ ስራ ላይ የሚውለው ገንዘብ በናይጄሪያ ቦኮ ሐራምን በሶማሊያ አልሻባብን እንደዚሁም የሳህልን ጽንፈኛ ቡድኖችና ሌሎችን መሰል ድርጅቶችን ለመዋጋት የሁከትና የግጭቶችን አዝማሚያዎች ለማስወገድና ለመከላከል የሚደረጉ ጥረቶችን ለማገዝ እንደሚውል ተነግሯል። ከዚህ የጸጥታ ወጪ ውስጥ የዩናይትድ ስቴትስ መንግሥት በየዓመቱ 110 ሚሊዮን ዶላር እንደሚሸፍን የተገለጸ ሲሆን የአፍሪካን ሰላም አስከባሪ ጥረት ለማጠናከርም ድጋፍ እንደሚደረግ ፕሬዚደንት ኦባማ ተናግረዋል። ኢትዮጵያ ከስድስት የአፍሪካ አገሮች አንዷ ሆና ተጠርታለች። ፕሬዚደንቱ በጉባኤው ማብቂያ ላይ ለጋዜጠኞች በሰጡት መግለጫ የአፍሪካ ዋሽንግተን የተገኙትን መሪዎች ጨምሮ በአፍሪካውያን እየተመራ ነው ብለዋል። ከንግግሮች ባሻገር ተጨባጭ እርምጃዎችን መውሰድ በሚቻልባቸው ሁኔታዎች ላይ ከመሪዎቹ ጋር ግልጽ ውይይቶችን ማድረጋቸውን ፕሬዚደንቱ ገልጸዋል። ከመሪዎቹ ጋር በሦስቱ ቀናት ቆይታ ደርሰንባቸዋል ካሏቸው አበይት ጉዳዮች መካከል ንግድን ለማጠናከር መስማማታቸውንና ከትናንት በስቲያ ይፋ ያደረጉት የ33 ቢሊዮን ዶላር አዳዲስ የንግድና የኢንቨስትመንት ፍሰቶች የአፍሪካን እድገት በከፍተኛ ሁኔታ ለማጠናከር እንደሚያግዝ አመልክተዋል። ፕሬዚደንቱ የአፍሪካን በ ኤሌክትሪክ ኃይል ለማዳረስ አሜሪካን ለፓወር አፍሪካ መርሃ ግብር ማስፈጸሚያ አዲስ ቃል መግባቷንና ግባቸውን በሶስት እጥፍ ማሳደጋቸውን ተናግረዋል። በተጨማሪም የአፍሪካን የንግድና የዕድሎች ተጠቃሚነት ህጉን አጎዋን ለረጅም ጊዜ ለማስቀጠል ከተወካዮች ምክር ቤቱ ጋር እንደሚሰሩ ፕሬዚደንቱ በድጋሚ ማረጋገጣቸውን ገልጸዋል። ስ ን ፎርስት ን ንድ ሪፎርምስ ን የአፍሪካ እድገት በቅድሚያና በሁለንተናዊ ገጽታዊ የሚወሰነው አፍሪካ ውስጥ በሚወሰዱት የማሻሻያ እርምጃዎች በአፍሪካውያን በራሳቸው ነው። እዚህ የተገኙ መሪዎች መዋዕለ ንዋይ ሊስቡ የሚችሉ ማሻሻያዎችን ለማድረግ ንግድን አንቀሳቅሶ አንቀሳቃሽ ወይም አላንቀሳቅስ ያሉ ማነቆዎችን ለማላላት በተለይም ደግሞ በአፍሪካ ሀገሮች በራሳቸው መካከል እንዲሁም በአካባቢ ቅንጅትን ለማጠናከር እንደሚጥሩ ቃል ገብተዋል። ዩናይትድ ስቴትስም አፍሪቃ እርስ በራሷም ከዓለም ጋርም የምታደርገውን ንግድ ለማሳለጥ እገዛ እንደምታደርግ ፕሬዚደንት ኦባማ ተናግረዋል። የአፍሪቃ ብልጽግና ታላቁ ሀብቷ በሆነው ሕዝቧ ላይ የሚመረኮዝ መሆኑን በድጋሚ ያመለከቱት ፕሬዚደንት ባራክ ኦባማ የወጣት አፍሪቃ መሪዎችን ጅማሮ ጨምሮ ወጣት ስራ ፈጣሪዎችን የማበረታታት ፍላጎት አብረዋቸው የሰነበቱት መሪዎች እንዳሳዩአቸው ገልጸዋል። በተጨማሪም አሉ ፕሬዚደንቱ that if countries are going to reach their full economic potential, then they have to invest in women. አንዲት ሀገር ሙሉ የምጣኔ ሀብት አቅሟን ማውጣት ካለባት በሴቶች ላይ መዋለን ዋይ ፈሰስ ማድረግ፣ በትምህርታቸው በክህሎቶቻቸው ላይ ማተኮር፣ በጾታቸው ምክንያት ሊደርስባቸው ከሚችል ጥቃት መከላከል እጅግ አስፈላጊ በሆኑ ጉዳይ ላይ አጠቃላይ መግባባት ያለ ይመስለኛል። ከመሪዎቹ ጋርም በትናንት የከሰዓት በኋላ ቆይታቸው የተነጋገሩበት መሆኑን ገልጸዋል። ፕሬዚደንት ኦባማ ይህንኑ ርዕስ የአፍሪካ ሴቶችን የተሳትፎና የውሳኔ ሰጭነት አቅም ለመገንባትና ለማጠናከርም ዩናይትድ ስቴትስ በርካታ መርሃ ግብሮችን በዚህ ሳምንት ውስጥ ማስጀመሯን ገልጸዋል። የምግብ ዋስትናና የተመጣጠነ አመጋገብ ጥምረት 50 ሚሊዮን አፍሪካውያንን ከድህነት ለማውጣት እንደሚሰራ፣ ኤች አይ ቪ ኤድስን ለመቆጣጠር እየተደረገ ባለው ጥረት ውስጥ በአስር ሀገሮች ጸረ ኤችአይቪ መድኃኒቶችን የሚያገኙ ህጻናትን ቁጥር በእጥፍ ለማሳደግ ጥረት እየተደረገ መሆኑን፣ በምዕራብ አፍሪካን የኢቦላን ወረርሽኝ ለመቆጣጠር አሜሪካ እየተሳተፈች መሆኗን፣ የአፍሪካን የማኅበረሰብ ጤና ስርዓቶች ለማጠናከር የአፍሪካን የበሽታዎች መቆጣጠሪያ ማዕከላት ለማቋቋም ከአፍሪካ ህብረት ጋር መስራትን ጨምሮ በርካታ ጥረቶች እየተደረጉ መሆኑን ፕሬዚደንቱ በዝርዝር ተናግረዋል። የአሜሪካ ህዝብ አፍሪካን ለማገዝ ያለውን ቁርጠኝነት እንደሚያድስ መግለጽ እፈልጋለሁ። መሪው የአሜሪካ መንግስታዊ ያልሆኑ ድርጅቶች ጥምረቱ ኢንተራክሽን በመጪዎቹ ሶስት ዓመታት ውስጥ አራት ቢሊዮን ዶላር የእናቶችና የሕጻናትን ጤና ለማጠናከር ለክትባትና መድኃኒቶች አቅርቦት አራት ቢሊዮን ዶላር መድቧል። ይህም የመንግስት ሳይሆን የግል ድጋፍ ኢንቨስትመንት ነው። አንድ ፕሬዚደንቱ ቀጥለውም መልካም አስተዳደር የምጣኔ ሀብት እድገትና የነፃ ማህበረሰብ መሰረት መሆኑን ጠቅሰው አንዳንድ የአፍሪካ ሀገሮች በዚህ መስክ አስደናቂ እድገት ሲያሳዩ ቢስተዋሉም በሌላ በኩል ደግሞ አሳሳቢ የሆነ አጠቃላይ መብቶችን መገደብም እንዳለ ተናግረዋል። Some African nations are making impressive progress, but we see አንዳንድ የአፍሪቃ ሀገሮች አስደናቂ ለውጥ እያስመዘገቡ ነው። በሌላ በኩል ደግሞ በአጠቃላይ መብቶች ላይ ገደቦች ሲጣሉም እያየን ነው። ስለዚህ ዛሬ የህግን የበላይነት አጉልተን ለማሳየት ግልጽና ተጠያቂነት ያለባቸው ተቋማት፣ ጠንካራ ሲቪክ ማህበረሰቦችና የሁሉንም ዜጎች የሁሉም ማህበረሰቦች ሰብአዊ መብት መጠበቅ አስፈላጊነት ለመምረክ ለመምከር ጥሩ አጋጣሚ ነበረ። እነዚህን መርሆች የሚከተሉ መንግስታት ይበልጥ ጠንካራና በምጣኔ ሀብትም ይበልጥ ስኬታማ እንደሚሆኑ ከመሪዎቹ ጋር አጽንኦት ሰጥተው መነጋገራቸውን ፕሬዚደንት ኦባማ ተናግረዋል። በተለይ ደግሞ የአፍሪካን ምጣኔ ሀብቶች በየአመቱ በአስር ቢሊዮኖች የሚቆጠሩ ዶላሮችን የሚያስከፍለውን ሙስናን በጋራ ለመዋጋት መስማማታቸውንም ፕሬዚደንቱ አመልክተዋል። ከዚህ የመልካም አስተዳደር የዲሞክራሲና ሰብአዊ መብቶች ጥበቃ ጋር ተያይዞ ለፕሬዚደንቱ ተነስተው ከነበሩት አፍሪካን የሚመለከቱ ጥያቄዎች አንዱ ከጋዜጠኞች ብሎገሮችና ሕግጋት ጋር የተያያዘ ነበር። ዘ ስታንዳርድ ዴቪድ አህይቶ ይጠይቃል ኢትዮጵያ dozens of journalists are in prison. የአፍሪቃን ንጉሶች፣ ጠቅላይ ሚኒስትሮችና ፕሬዚዳንቶች ባለፉት ሶስት ቀናት አስተናግደዋል። ቤታቸው አፍሪካ ውስጥ ግን የመገናኛ ብዙሀን ነጻነት አደጋ ላይ ነው። የጋዜጠኞች ስራ ከእለት ወደ ዕለት እየከበደ ሄዷል። ግብፅ ውስጥ የአልጃዚራ ባልደረቦቻችን ወደ እስር ቤት ተልከዋል። ኢትዮጵያ ውስጥ በአስሮች የሚቆጠሩ ጋዜጠኞች ታስረዋል። ኬንያ ውስጥ ሚዲያው ላይ ያነጣጠሩ ክፉ ሕግጋት እየወጡ ነው። ዴቪድ የአፍሪካን የሽብር ስጋት ጉዳይ አስመልክቶ ምናልባት ወደ ኬንያ ሳይሄዱ የቀሩት ፕሬዚደንቱ ባለፈው የአፍሪካ ጉብኝታቸው ያንኑ የሽብር ሁኔታ ፈርተው እንደሆነ ጠይቋቸው ነበር። አይደለም ብለዋል። ስለ ኬንያ ጉዟቸው ለቀረበላቸው ጥያቄ በአጭር ሲመልሱ፣ ስለ ጋዜጠኞቹ ግን አሉ ፕሬዚደንቱ ሽን government is transparent and thereby accountable. በመልካም ማስተዳደር ላይ የተነጋገርንበት የመጨረሻው ስብሰባ አጉልቶ ያወጣው መልካም ማስተዳደር ማለት እያንዳንዱ ሰው ድምፁ ይሰማለታል ማለት ነው። መንግስት ግልጽ ነው ማለት ነው። ተጠያቂም ነው ማለት ነው። ምንም እንኳ መሪዎች ሁልጊዜ ባይወዱትም፣ መገናኛ ብዙሀን መንግስታት የሚከተሏቸውን ፖሊሲዎች ህዝቡ እንዲመዝናቸው ማረጋገጫ በመስጠት በኩል ቁልፍ ናቸው። ስለዚህም አፍሪካ ውስጥ ብቻ ሳይሆን በዓለም ዙሪያ ያሉ መንግስታት ሁሉ ጋዜጠኞች፣ የሲቪል ማህበረሰቡና ማንኛውም ዲሞክራሲያዊ ስርዓት ቁልፍ አካላት በመሆናቸው መብቶቻቸውና ስራዎቻቸው እንዲከበሩላቸው ያለማሰለስ እየጠየቅን ነው፣ እናሳስባለን። ግብፅ ውስጥ የታሰሩትን የአልጀዚራ ጋዜጠኞች በተመለከተ በግልም በአደባባይም ግልጽ አድርገናል። መፈታት አለባቸው ብለናል። ፕሬዚደንቱ You know, we ha have been troubled by uh, some of the laws that have been passed around the world that seem to restrict uh, the ability of And then the balance ቀድሞ የማይደርስባቸው የነበሩ መረጃዎች ለሰው እንዲደርሱ አስችሏል። ስለዚህ እነዚህ ጥረቶች እንዲቀጥሉ ትግላችንን እንቀጥላለን። ፕሬዚደንቱ በጸጥታ ጥበቃና በሌሎችም ጉዳዮች ላይ ማብራሪያዎችን ሰጥተዋል። የመካከለኛው ምስራቅና የዩክሬን ጉዳዮችም ተነስተው መልስ ሰጥተውባቸዋል። ቀዳሚት እመቤት ሚሼል ኦባማና የቀድሜቱ ቀዳሚት እመቤት ላውራ ቡሽ ያሰናዷቸው የኢትዮጵያዋ ቀዳሚት እመቤትም የተገኙባቸው መድረኮች ሙሉውን ቀን ዋሽንግተን ዲሲ ላይ ሲካሄድ ውለዋል። ከዩኤስ አፍሪካ መሪዎች ጉባኤ ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ነኝ ዋሽንግተን። የአፍሪካ ሀገሮች ለሰላም ጥበቃ ፈጥኖ ደራሽ ኃይል እንዲመሰርቱ ዩናይትድ ስቴትስ ለሚመጡት ከሶስት እስከ አምስት ዓመታት ባሉ ጊዜያት በየአመቱ 110 ሚሊዮን ዶላር እንደምትመድብ ተገልጿል። ትናንት የአፍሪካ ሀገሮች መሪዎቹ ጉባኤ ሲጠናቀቅ ነበረ ፕሬዚደንት ባራክ ኦባማ ይህንን እቅድ የገለጹት። ፓም ዶኪንስ ያጠናቀረችውን ዘገባ ትዝታ በላቸው ታቀርባለች። ከናይጄሪያው ቦኮ ሀራም እስከ ሶማሊያው አልሸባብ የአፍሪቃ አገሮች አክራሪ ነውጠኛ ቡድኖች የሚያደርሱባቸው ጥቃትና ብጥብጥን ለመገደብ እየታገሉ ነው። በአስተርጓሚ የተናገሩት የአፍሪቃ ህብረት ሊቀመንበር መሐመድ ኡልድ አብድል አዚዝ ነውጠኞቹ የሚያደርሱት ጥቃት ለአህጉሪቱ ከባድ ፈተና ነው ብለዋል። ሰላምና ጸጥታን አስመልክቶ ከባድ ፈተና ገጥሞናል የታጠቁ ኃይሎች ግጭት፣ የመሳሪያ ዝውውር፣ ወንጀል ለመፈጸም የተደራጁ፣ ብርቅዬ የዱር እንስሳት ህገወጥ ንግድ፣ ህገወጥ የመሳሪያ ሽያጭ፣ ያፍዝ አደንግዝ እጽ ገበያና የመሳሰሉ ብዙ ችግሮች አሉብን። አዚዝ የሞሪታንያ ፕሬዝደንት ናቸው። ቀደም ያለውን የተናገሩትም ትላንት በተጠናቀቀው የዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ ላይ ነው። ዘጌት ብሎ ፕሬዝደንት ባራክ ኦባማ ፈጥኖ ደራሽ ሰላም ጠባቂ ኃይል በመፍጠር ላይ አገራቸው ለመተባበር ያላትን ሀሳብ ሲገልጹ፣ በአፍሪቃ ህብረት ወይም በተባበሩት መንግስታት አማካይነት ሀገሮች ኃይሎቹን ፈጥኖ መመደብ እንደሚችሉ ተናግረዋል። በዚህ ባለፉት ዓመታት ሰላም ጠባቂዎችን በማስፈር ችሎታቸውን ያስመሰከሩ ስድስት አገሮች ማለትም ጋና፣ ሴኔጋል፣ ሩዋንዳ፣ ኢትዮጵያ፣ ታንዛኒያ እና ኡጋንዳ ጋር በመተባበር እንሰራለን። ከዩናይትድ ስቴትስና አፍሪቃ ውጭ ሌሎች ሀገሮችም በትብብሩ ቢሳተፉ መልካም መሆኑን ገልጸዋል። ኦባማ መላው ዓለም ከአፍሪካ ሰላም መጠበቅ ስለሚጠቀም ከአህጉሪቱ ውጭ ሌሎች ሀገሮችም ይህን ጥረት እንዲደግፉ እንጠይቃለን። ፕሬዚደንት ኦባማ በሶማሊያና ማዕከላዊ አፍሪካ ሪፐብሊክ ሰላም ጠባቂዎች ሀገራቸው ተጨማሪ መሳሪያ እንደምትሰጥ ተናግረዋል። እንደ አውሮፓ አቆጣጠር ከ2009 ዓ ም ወዲህ የአፍሪቃን ተቋማትና የሰላም ጥበቃ ጥረት ለመደገፍ ወደ 900 ሚሊዮን ዶላር ለመስጠት ዩናይትድ ስቴትስ ቃል ገብታለች። ወደ መጨረሻው የመጽሔት ክፍለ ጊዜ ዘገባ ስናልፍ የኢትዮጵያ ብሔራዊ ምርጫ ቦርድ መኢአድና አንድነት የውህደት ጉባኤያቸውን ከማካሄዳቸው በፊት መኢአድ አሉበት ያለውን ጉድለቶች እንዲያሟላ አለ። አንድነትና መኢአድ በበኩላቸው የቦርዱ እርምጃ ውህደቱን ለማሰናከል ሆን ተብሎ የተፈጸመ ነው ሲሉ ከሰዋል። መለስካቸው አምሀ ከአዲስ አበባ ያጠናቀረውን ዘገባ ዝርዝሩን ይዟል። የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎች ጽህፈት ቤት ሰኔ 26 ቀን 2006 ዓ.ም ወንድሙ ጎላ ገብሩ የጽፈት ቤቱ ምክትል ዋና ኃላፊ የአገልግሎቶችና የግንኙነት ዘርፍ ፊርማና ማህተም ያረፈበት ደብዳቤ ለመላው ኢትዮጵያ አንድነት ድርጅት መኢአድ ጽፏል። ደብዳቤው በግልጽ እንዳሰፈረው መኢአድ ከአንድነት ለዴሞክራሲና ለፍትህ ፓርቲ ጋር የውህደት ጉባኤ የሚያደርግ መሆኑን አሳውቆ የራሱን ጠቅላላ ጉባኤ እንደሚያደርግ መግለጹን ያስታውሳል። ከቦርዱ የተላከው ደብዳቤም ቀጥሎ እንዲህ ይላል። ይሁንና ፓርቲው ሐምሌ 14 ቀን 2005 ዓ ም ያካሄደውን ሦስተኛ መደበኛ ጠቅላላ ጉባኤ አንደኛ ምላተ ጉባኤ ሳይሟሉ የተካሄደ በመሆኑ፣ ሁለተኛ ፓርቲው አሻሽሎ ባቀረበው የመተዳደሪያ ደንቡ ጠቅላላ ጉባኤ አባላት ምን ያህል እንደሆነ ያልተቀመጠ በመሆኑ ቦርዱ ህዳር 6 ቀን 2006 ዓ.ም ባካሄደው መደበኛ ስብሰባው ፓርቲው ጉድለቶቹን አሟልቶ እንዲያቀርብ መወሰኑና ለፓርቲውም ይኸው እንደተገለጸለት ይታወቃል። ሆኖም ፓርቲው ላይ የተገለጹትን ጉድለቶች አሟልቶ እንዳላቀረበ ለመገንዘብ ችለናል። በመሆኑም ፓርቲው ከአንድነት ጋር ከሚያደርገው የውህደት ጉባኤ አስቀድሞ ጉድለቶቹን ያሟላ ዘንድ እናሳስባለን ይላል። የመያድ ሊቀመንበር አቶ አበባው መሀሪ ከአንድ ዓመት በፊት የተካሄዱ የፓርቲያቸው ጉባኤ አለን ከን እንደተከናወነ የምርጫ ቦርድን ታዛቢዎች ዋቢ በማድረግ ይናገራሉ። ሁለት የምርጫ ቦርድ ተወካዮች ኃላፊዎች ሁለት ቀን በተገኙበት ስብሰባው ተካሂዷል። ስብሰባው ከ ዘና ሰው ተገኝቷል። እነሱ ቆጥረው አረጋግጠዋል። አረጋግጠው ሁለት ሰው ሁለት ቀን አብረውን አሉ። ያልተሟላ ቢሆን ኖሮ እነሱ አቁሞ አልተሟላም፣ ይሄ ሊሆን አይችልም ባሉን ነበር። ይሄን አላሉንም። አብረውን አመስግነን ተመሰጋግነን የተለያዩ አቶ አበባው ጨምረው እንደገለጹት ቦርዱ አለ የሚለው ጉድለት እንደሌለ በጽፈት ቤቱ ተገኝተው እንዳስረዱና ከጽፈት ቤቱ ኃላፊዎች ጋር ከስምምነት ደርሰው ነበረ። ስለሆነም ይህን የቦርዱን እርምጃ በመቃወም ለአባሎቻችን አሳውቀናል ብለዋል። በተለያዩ ሰላማዊ የትግል ዘዴዎች ቦርዱን ለማስገደድ ፓርቲያቸው እርምጃዎችን እንደሚወስድም ተናግረዋል። ለዓለም አቀፉ ማህበረሰብ ጥሪ እንደሚያደርጉ ያስታወቁት አቶ አበባው ለጠቅላይ ሚኒስትሩ ጽፈት ቤትና ለኢትዮጵያ የህዝብ ተወካዮች ምክር ቤትም አቤቱታቸውን ማቅረባቸውን ገልጸው ምርጫውን ለኢትዮጵያ ህዝብ እተወዋለሁ ብለዋል። ስለሆነም በነሐሴ ወር መጀመሪያዎቹ ቀናት ላይ ሊካሄድ ታቅዱ የነበረው የውህደት ጉባኤ በቦርዱ አስገዳጅነት ሊካሄድ አልቻለም ሲሉ አስረድተዋል። እኛ ነሐሴ ሶስትና አራት ውህደቱን ለማድረግ ፕሮግራም ይዘን ነበረ። ሁለቱም ፓርቲዎች አባሎቻቸውን ከክፍለ ሀገር ከሰባት መቶ በላይ የሆኑ አባላቶችን ጠርተው ነበር። ነገር ግን የምርጫ ቦርድ ሰው እንደማይልክልን ስላረጋገጠ እነዚያ ሰዎች ባሉበት እንዲቆዩ መልእክት አስተላልፈናል። እንደገና ይህም ተገደን ነው። ከፕሮግራማችን ውጭ ነው። ምርጫ ቦርድ አስገድዶ ስላደረገብን ነው። የአንድነት የዲሞክራሲና ለፍትህ ፓርቲ ፕሬዚዳንት አቶ ግዛቸው ሽፈራውም የኢትዮጵያ ምርጫ ቦርድ ከዓመት በፊት የተከናወነንና የራሱ ልዑካን በስፍራው ተገኝተው የታዘቡትን ጉባኤ ጉድለት አለው ብሎ ዛሬ ማንሳቱን አልተቀበሉትም። ምላተ ጉባኤን ብቻ አይደለም የሚደረገውን የምርጫ ሂደት የአብዛኛ ድምፅ መሆኑን፣ ምን ያህል ድምፅ ታቅቦ እንዳለ፣ ምን ያህል የተቃወመ እንዳለ በያንዳንዱ ቮት ላይ ይህን ሁሉ ይመዘግባሉ። ስለዚህ ይሄ መረጃ ባለበት ሁኔታ ምርጫ ቦርድ በነሐሴ በተሻምሳ ያካሄደውን ጠቅላላ ጉባኤ መያድ ሊጸድቀው ይገባል በምልዓተ ጉባኤ። ስለዚህ ይሄ የራሳቸው ሪፖርት እያለ ይህንን ሁኔታ እንደ ጥያቄ ማቅረብ እኛ የምናየው ነው የውህደቱን ሂደት ለማደናቀፍና እንዳይከያ ለማድረግ ነው። አቶ አበባው እንደሚሉት ከሆነ የምርጫ ቦርድ ኃላፊዎች ከሶስት ዓመታት በፊት በፓርቲው አባላት ውሳኔና በፍርድ ቤትም ውሳኔ ከምዕያድ የተባረሩት አባላትን ወደ ምዕያድ እንዲመለሱ ጥያቄ አቅርበውላቸዋል። በአቶ አበባው አባባል ይሄ የቦርዱ ሥልጣን አይደለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ቀጥሎ የሚቀርበው የመጽሔት ክፍለ ጊዜ ዘገባ ደቡብ ሱዳንን የተመለከተ ነው። በደቡብ ሱዳን ተፋላሚ ወገኖች መካከል የሚካሄደው የሰላም ንግግር አጣብቅኝ ውስጥ የገባ ይመስላል ይላል። ይህ ሁኔታም በያዝነው ሳምንት በተሟላ የሰላም ስምምነት ላይ ሊደረስ ይችላል የሚለውን ተስፋ ሳያጨልመው አልቀረም። በሌላ በኩል ደግሞ ደቡብ ሱዳን ውስጥ የሚካሄደው ውጊያ ወደ ሰሜኑ ድንበርም ሊስፋፋ እንደሚችል፣ ይህ ሁኔታም ከሱዳን ጋር የውጥረት ሁኔታ ሊያስከትል እንደሚችል የአሜሪካ ድምጽ ራዲዮ ዘጋቢ ገብጃ ስሎ ከናይሮቢ በላከው ዘገባ አስታውቋል። አዳነች ፍስሀዬ ዘገባውን ታቀርበዋለች። የደቡብ ሱዳን መንግስትና አማጽያኑ ዛሬ አዲስ አበባ እንዲካሄድ በታቀደው የሰላም ንግግር አልተገኙም። አማጽያኑ በድርድሩ ሂደት ላይ ተቃውሞ ስላላቸው ነው ያልተካፈሉት። ሁለቱም ወገኖች ግጭቱን ለማቆም በሰላም ንግግር ለመሳተፍ የቆረጡ መሆናቸውን ገልጸዋል። ይሁንና ተቃዋሚው ወገን ስለ ፖለቲካዊ ለውጥ ከመነጋገራችን በፊት በቀጥታ ተኩስ ስለማቆም ጉዳይ መነጋገር አለብን በማለት ባለፉት ሁለት ቀናት ውስጥ በሰላሙ ድርድር ከመሳተፍ ተቆጥቧል። ቀደም ሲል የተደረገው ስምምነት ሁለቱም ወገኖች እስከ መጪው ቅዳሜ ባለው ጊዜ ውስጥ የሽግግር መንግስት እንዲመሰርቱ ጥሪ ያደርጋል። የደቡብ ሱዳን የማስታወቂያ ሚኒስቴር ማይክል ማኩዌሉት ካለ ተቃዋሚው ወገን ተሳትፎ አዲስ ስምምነት ላይ ለመድረስ አይቻልም በማለት አስገንዝበዋል። በመንግስት በኩል ሄዳችሁ በውጊያ አስወጧቸው ካልተባልን በስተቀር እኛ ደግሞ ይህን ማድረግ አንፈልግም። ካለተቃዋሚዎቹ ተሳትፎ ከነሱ ጋር ሰላም ለመፍጠር አንችልም የሚል እምነት ነው ያለን። ስለሆነም እኛ በበኩላችን የወሰድነው ጊዜ ያህል ቢወስድም ለሰላም ድርድር መጥተናል። አማጽያኑ ከእኛ ጋር ተቀምጠው ለመነጋገር እስከወሰኑ ድረስ ሰላም የማምጣት ብቃት አለን። ደቡብ ሱዳን ውስጥ ግጭት ከተነሳበት ጊዜ አንስቶ ሁለቱ ወገኖች በኤጋድ ማለት በምስራቅ አፍሪካ የልማት ትብብር በይነ መንግስት አሸምጋይነት ለሰላም ድርድር ሲቀመጡ ለአምስተኛ ጊዜ ነው። ከዚህ ቀደም የተደረጉ ሶስት የተኩስ ማቆም ስምምነቶች ወዲያውኑ ፈርሰዋል። ሁለቱም ወገኖች ስምምነቱን በማፍረስ ክስ እርስ በራሳቸው ተወነጃጅለዋል። በሌላ ዜና ደግሞ በቅርቡ ከሱዳን ጋር በሚዋሰነው ድንበር አጠገብ ግጭት ተነስተዋል የሚለው ወሬ ግጭቱ በፍጥነት ሊስፋፋ ይችላል የሚል ስጋት አሳድሯል። የተባበሩት መንግስታት ድርጅት እንደሚለው አፐር ናይል በተባለው ክፍለ ሀገር በሚገኘው ማባን ወረዳ ቢያንስ አምስት የረድኤት ሰራተኞች በሚሊሽያዎች ተገድለዋል። የሪያክ ማቻር ኃይሎችም ድንበሯ ጠገብ እንደታዩ ኑባ ሪፖርትስ የተባለው እትም ዘግቧል። የኑባ ሪፖርትስ እትም ኃላፊ ሪያን ቦዬቴ ዝርዝር ሁኔታውን ለማረጋገጥ ከባድ ቢሆንም ተቃዋሚዎቹ ማባን ወረዳ ላይ ያሉት ከሱዳን መሳሪያ ለመረከብ ነው ተብሎ እንደሚታመን ገልጸዋል። ተቃዋሚው የሱዳን ህዝባዊ አርነት ንቅናቄ አንጃ አማጽያን በታዩበት ወደ ሱዳን ድንበር በሚቀርብበት ቦታ ሊገኙ የሚችሉበት ስትራቴጂ የለም መሳሪያና ሌሎች አቅርቦቶች ለመቀበል ካልሆነ በስተቀር። የደቡብ ሱዳን መንግስት ተቃዋሚዎቹ ከካርቱም ድጋፍ ያገኛሉ በማለት ሲከስ ቆይቷል። ተቃዋሚዎቹ ግን ያስተባብላሉ። ደቡብ ሱዳንና ሱዳንን በሚያዋስነው ድንበር ግጭት ቢባባስ በሱዳኑ ብሉ ናይል ክፍለ ሀገር ከሚካሄደው ግጭት ሸሽተው በደቡብ ሱዳን ግዛት የተጠለሉትን 125,000 የሚሆኑ ሱዳናውያን ስደተኞችን አደጋ ላይ ሊጥል ይችላል። የሱዳን ወታደራዊ ኃይልም ወደ ደቡብ ሱዳን መገንጠል ባመራው የእርስ በርስ ጦርነት ወቅት የሱዳን መንግስትን ይታገሉ የነበሩትን አማጽያን ኢላማ ማድረጉን ያዘወትራል። ክቡራትና ክቡራን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት በ22ና በ25 ሜትር ባንድ እንዲሁም ናይል ሳት ላይ የሚቀርበውን የሐሙስ ምሽት ዝግጅታችንን ነው። ዝግጅታችን ተጋምሷል። በሁለተኛው አጋማሽ የሁለት ከተሞች የስነጥ ግጥም ጉባኤ በባህልና ማህበረሰብ፣ ከዚያ በመቀጠል ደግሞ ሳይንስና ቴክኖሎጂ ይቀርባሉ። አሁን ግን እረፍት ልንሰጣችሁ ስላሰብን የአሜሪካ መዝናኛ ፕሮግራም አለን። በቅርቡ ቴክሳስ ክፍለ ሀገር ዋና ከተማ ኦስተን ውስጥ ተዘጋጅቶ በነበረ የደቡብ ምዕራብ የሙዚቃና የፊልም ጉባኤ ላይ የሰማኒያዎቹ ዓመታት ድንቃ ድንቅ የመድረክ ላይ ነውጥ ፈጣሪዎች ስፓንዳው ባሌ ታላቅ ድምቀትን ፈጥረው ነበር ይለናል የቪኦኤዋ ካተሪን ኮል። ያጠናቀረችውን ዘገባ ሰሎሞን አባተ ዛሬ ሊያዝናናችሁ ይዞታል። ሶል ቦይስ ኦፍ ደ ዌስተርን ወርልድ፣ የምዕራቡ ዓለም የሶል ልጆች እንበለው ትርጉሙን፣ በሙዚቃው ግንዛቤ ማለት ነው። አይ ካላችሁም በአቀናባሪዎቹ የሰምና ወርቅ አቀራረብ የምዕራቡ ዓለም ተፈቃሪ ልጆች፣ ነፍስ ልጆች ብትሉትም ያስኬዳል መሰለኝ። ስለ ስፓንዳው ባሌ የተዘጋጀው ተራኪ ፊልም ነው። ይህ ፊልም ታዲያ በቅርቡ በኦስተኑ ጉባኤ ላይ ተመረቀ። ቡድኑም ወደ 30 ዓመታት በሚጠጋ ጊዜ ውስጥ ለመጀመሪያ ጊዜ ዝግጅቱን በዩናይትድ ስቴትስ ምድር ላይ በዚያው መድረክ አቀረበ። ነገሩን ለማሳጠር ቱከት የሎንግ ስቶሪ ሾርት ስፓንዳው ባሌ በ1980ዎቹ ሰንጠረዥ ወይም ቻርት ላይ ያስቀምጡት ዘንድ የተሳካላቸው የመጀመሪያ ስራቸው ነበር። ከዚያ ወዲህ በተቆጠሩ 30 ዓመታት ታዲያ 25 ሚሊዮን አልበሞችን በዓለም ዙሪያ ቸብችበዋል። በዚህች ምድር ላይ እግር የጣላቸው ቦታዎች ሁሉ ግዙፍ መድረኮቻቸውን እየዘረጉ ሚሊዮኖችን አዝናንተዋል። ኦስተን ቴክሳስ ውስጥ የታየው ዝግጅታቸው በ28 ዓመታት ለመጀመሪያ ጊዜ በአሜሪካ መድረክ ላይ ያሳዩት ብቻ ሳይሆን ለ600 ብቻ ታዳሚም ሲጫወቱ ኦስተን በሕይወታቸው ምናልባት የመጀመሪያው የአዳራሽ ዝግጅታቸው ነበር። ይሁን እንጂ በዚያ ስፍራ የነበረው ድባብ እጅግ ድንቅና ቀልብ ነጣቂ ነበር ብሎታል ድራመሩ ጆን ኬብል። እስካሁን ካቀረብናቸው ዝግጅቶች በብዙ ዓመታት ውስጥ እጅግ ጠባቡ ነበር። በጠባብ ክፍል ውስጥ ቁጥሩ ትንሽ ከሆነ ሰው ጋር ስትገኝ የሚሰማ አንዳች ስሜት አለ። እጅግ ቀርበህ በግል እንደምትጫወት አይነት በጣም የወደድኩት ዝግጅት ነው። ስፓንዳው ባሌ በሺ ዘጠኝ መቶ ሰባዎቹ በአውሮፓ አቆጣጠር ለንደን ላይ ተፈጠሩና የፐንክ ሙዚቃ መድረኮች ተክነውባቸው የነበሩ እነርሱ አስጠሊታ ከበርቻቻ የሚሉትን ስልትና አጨዋውት የመቃወምና የመቀናቀን እንቅስቃሴ መሪ ሆኑ። አዲሱ የእንግሊዝ አዲስ የፍቅር ዝማሬ ኒው ሮማንቲክስ ንቅናቄን በመምራትም እነ ስፓንዳው ባሌ እንዲሁ ቀዳሚዎች ሆኑ። በየወቅቱም ስልቶቻቸው እየተለዋወጡ ለውዝዋዜና ለዳንስ ምቹ እየሆኑ መጡ። የደስ ደስ ያላቸው ትንሽ ትንስ የሚሉ አይነቶች። ቻንት ነምበር ዋን ዝማሬ ቁጥር አንድ አታስገድጅ እውነት ትሩ ለስፓንዳው ባሌ የእውነቱና ትልቁን ዓለም አቀፍ ፍቅርና ዝና በአዲስና በተለወጠ አቀራረብ የተበረከተ የፓፕ ጨዋታ ነው። ኦስተን ቴክሳስ ላይ የነበረው ትርኢት ስፓንዳው ባሌን በጣም አነቃቅቷቸዋል። እንግዲህ ምናልባት በመጪው የአውሮፓውያን ዓመት በ2015 ዓመተ ምህረት መጀመሪያ፣ ከተሳካም ደግሞ በያዝነው የ2014 መጨረሻ ላይ አሜሪካን እንደገና ከሰፋፊ ዝግጅቶቻቸው ጋር ለመርገጥና ከምስራቅ እስከ ምዕራብ ለማዳረስ እየተጣደፉ ነው፣ ይመለሳሉ። ዝግጅት ነው። ሰሎሞን አባተን እናመሰግናለን። ዝግጅታችን ይቀጥላል። ወደ ሁለተኛው አጋማሽ መሻገራችን ነው። ባህልና ማህበረሰብ ለስነ ግጥምና ቅኔ ቀልባቸውን የሰጡ ወጣትና ታዋቂ ገጣሚያንን ጨምሮ የስነ ጽሁፍና ጥበብ አድናቂዎች የተሰባሰቡባቸው ሁለት መድረኮች ናቸው። የዚህ ምሽት የባህልና ማህበረሰብ ቅንብር ትኩረት የሁለት ከተሞች የስነ ግጥም ጉባኤ ነው። የዚህ ፕሮግራም አዘጋጅና አቅራቢ እዚህ አብሮኝ የሚገኘውና እኔንም ያስከበረኝ አብላ ከበደ ነው። ቀደም ብሎ ግጥሙ በቅንጫቢ ያሰምተህን ነበረ። ስጓጓ ነው የቆየሁት። ወደ ቅንብር እንላል። አመሰግናለሁ ቆንጅት። አድማጮችን ለማስታወስ በቀደመ ፕሮግራማችን በሰዓት ጥበት ምክንያት ሙሉን ማቅረብ ሳንችል ቅምሻውን አቅርበን የራዲዮ መጽሔት ተቀብሎታል። ባለፈው ሳምንት ሰዓት እጥረት ገጥሞን ነበር። የመጨረሻ ዝግጅት ነበር። ዛሬ እንግዲህ የተሳካልን ይመስላል። ሁለተኛው ክፍል ነው የሚቀርበው። ባለፈው እልባት ካረግንበት ሁለቱ ሰለሞኖች ሰለሞን ሞገስ እና ሰለሞን ሳህል ይባላሉ። ከሁለቱ ወጣቶች ጋር እንጀምርና ሌላ ሶስተኛ ድምፅ እናመጣለን። ቀደም ብለን በመግቢያው የሰማናትን ለምን ወደዛ እናልፍ። ሰለሞን ሳህል ከዚህ በፊት የነበረው ለመጀመሪያው ዝግጅት አዘጋጅ ዛሬ የተሳታፊ ሆነ የተገኘ ነበርክና፣ ሰለሞን ሞገስ ያካፈለን ስሜት በቅርብ ከሚረዱት ውስጥም እንደመሆንህ ምን ይመስል ነበረ? ለአንተስ እንደ ተሳታፊ እስኪ ንገረን። የአንተስ እይታ ምን ይመስላል የዘንድሮ የውሳኔ ፕሮግራም? ዝግጅቱ በጣም ደስ ይል ነበረ። የመጀመሪያ ሕይወት እዚህ ቦታ ው ዝግጅት ላይ ሙዚቀኞችን ጨምረን ነበረ። ባህልም ዘመናዊ ሙዚቀኞች ጨምረን ነበረ። እሱ ጥሩ ነገሩ ነበረ። እዚህ ውሳኔ ላይ ያየሁት እና ደስ ያለኝ ደግሞ ቅን የሚቀኙ ሰዎችም አብሬያው ተቀላቅለው ቅኔ ሲዘረፍ በግዕዙም በአማርኛውም ሲዘረፍ፣ የሚገርመው ነገር ከተጋበዙት ገጣሚያን መሀል አብሬ ቁጭ ብዬ ነበርና የግዕዙ ቅኔ ሲቀኝ ሲቀኝና ትርጉሙ ሲተረጎም የነበረው ታላቅ ታዳሚውም ደስታ በጣም ደስ ይል ነበረ። ወደፊትም ቢሆን ቢደረግ እያንዳንዱ ፕሮግራም ላይ እንደዚህ ነገር ቢደረግ ስነ ጽሑፉንም ከዙ ጋር አገናኝተን የምንሄድበት መንገድ ያሳየን አዲስ እና ደስ የሚል ነገር ነው። እሱ በጣም ደስ ያለኝ እና ለየት ያለብኝ ፕሮግራም ነበረ። ደስ ይል ነበር። በቃ የሰዓት ችግር ብቻ ነው የነበር እንጂ ፕሮግራሙ አጠር መጠን ያለ ትልቅ ትምህርት የሚሰጥ ከነበረ አድማጩም ሁሉም ደስ ያለው ፕሮግራም ነበረ።

ሰማው፣ በአዳምጠው፣ ባየው ደስ ይለኛል። ችግሩ ምንድነው ሙቀር አይወስደኝም። ከዛ በኋላ ደስም ይለኛል ትኩሱ ስሜት አሁንም ድረስ ውስጤ ያደረ ይመስላል። ሰለሞን ሳሀለ እንደምትለው ሰለሞን ተሰማናለህ አለ? አዎ፣ እያደመጥኩ ነው። እንግዲህ ሁለት ሰለሞኖችን እያነጋገርኩ ስለሆነ ግራና ቀኝ፣ እስከና አባት ስማችሁ እየጠራው ቦታ እያለዋወጥኩ ጠይቃለሁ። በወጣቶችም በአዋቂዎችም ዘንድ የቀረቡ የተለያዩ ዝግጅቶች የታዩበት እንደመሆኑ ሰለሞን እስኪ ንገረን ሰለሞን ሞገስን አሁን እየጠየቅኩ ያለሁት ቀን እየተዘነጋ እየተረሳ የመጣ የሚመስል የሥነ ጽሑፍ ባህል እንዲህ ባሉ አጋጣሚዎች አንዳንዴ ጭራሽ ለማያውቁት ሂደቱን ሁሉ ልምዱ ለሌላቸው ጭምር የሚመጣበት የተለየ ስሜት እንደሚያሳድር ሰለሞን ሳህለ እንዳለው በቪዲዮ የተቀረጸው ነገር ለብዙዎች የሚደርስበት አጋጣሚ ከተፈጠረ ሌሎችም እንደሚያገኙት ተስፋ አደርጋለሁ። በወጣቶችም በአዋቂዎችም ዘንድ የቀረቡ የተለያዩ ዝግጅቶች የታዩበት እንደመሆኑ፣ እስኪ የሳባችሁን ግጥሞች ንገረን፣ ሰለሞን ሞገስ። እኔ በእለቱ ያቀረቡትን በእርግጥ ለማወዳደር ወይም ይሄ ለማለት በጣም ከባድ ነው። ጥሩ ጥሩ ገጣሚዎች ነበሩ። የእከሌ ግጥም ለማለት ትንሽ አስቸጋሪ ነው። እንደገና ደግሞ እዛ አስተባባሪም ስለነበርኩኝ፣ ትንሽ ሙሉ ለሙሉ ለመ በመከታተልም ትቸገራለ ተቸግሬ ነበረ። በውድድር መንፈስም ሳይሆን የቀረቡት ዝግጅቶችም ሰፊ እንደመሆናቸው ውስጥህ ያደረ ትዝ የሚልህ ግጥም በዛ ስሜት እንውሰደው። አዳዲስ ወጣት ገጣሚያን ቀርበው ከሆነ በሴት ገጣሚያን፣ በታዳጊ ገጣሚያን፣ በአዛውንት በተለየ ሁኔታ ሊታይ የሚችል ያን ዝግጅት ላልተከታተሉ አድማጮች በማካፈል ስሜት አንድ ሁለት ለሰለሞን ሳህለም ተመሳሳይ እድል ሰጣለሁ። በግጥሞቻችሁ እንሰናበታለን። ጥሩ። ከፕሮግራሙ በኋላ ለመረዳት የቻልኩት ትዕግስት አለም የምትባል ገጣሚ ያለች፣ አንድ መጽሐፍ አላት ያለውን ምላሽ ሳይ ፕሮግራሙን በተከታተሉ ሰዎች በኋላ እንደነገሩ በጣም እጅግ ከፍተኛ ተቀባይነት ነበረ። ያቀረበችው ግጥም ረዘም ያለ ግጥም ነው። የእሷን ነው በተለየ ሁኔታ ለመስማት ያገኘኸው ምላሽ የታዘብከው መልካም ሰለሞን ሳለ እንደውም ቁጭ ብለህም በሰፊው ተመልክተሃል። ከግጥሞቹም በላይ ደግሞ ቅኔ ዘረፋው የበለጠ ስሜት አሳድሮብሃል። ከግጥሞች ግን እንደው የምታስታውሰው የተለየ ስሜት ያሳደረብህ ካለ የማንና የትኛው ግጥም እንደሆነ ጥቀስልንና በእናንተ ግጥም እንሰናበታለን። የትግስት ዓለምንህ አሁን ሰለሞን የጠቀሰው ግጥም ርዕሱ ባህል ግን ምንድን ነው የሚል ነበረ እና ስለ ባህል ያወራችበት ግጥም ነው። በጣም ደስ የሚል ግጥም ነው። የሚያምር ግጥም ነው የእውነት ደስ የሚል ግጥ ነው። ፕሮግራሙ ማሪፍ ነበር። ሁለት ገጣሚያን ሰለሞን ሞገስ ና ሰለሞን ሳህለ በቅርቡ በአዲስ አበባ ና በዋሽንግተን ዲሲ መካከል ውሳኔ በሚል ተመሳሳይ ርዕስ የተካሄዱትን መሰረት በማድረግ ለቃለ ምልልሱ ለጊዜያቸው አመሰግናለሁ። መልሼ በሌላ ዝግጅት እንደማገኛችሁ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። እግዚአብሔር መልካም ዘመን ለኢትዮጵያ ሁለቱን ሰለሞኖች ልሰናበት እንጂ ዝግጅቱ ግን አላበቃም። የሁለቱን ሰለሞኖች ግጥሞች በቀደመው ዝግጅታችን በመጠኑ ሰምተናት ደጋግሞ የጠቀሷትን ትዕግሥት ዓለሙን ግጥም ባህል ምንድነውን ግን ከረጅም ግጥሟ ባጭሩ ለቅምሻ በገዛ እንደበጠ አንስማ። ባህል ግን ምንድን ነው? ስንት ጊዜ የረገጥኩት፣ ስንት ጊዜ አዳለጠኝ፣ ስንት ጊዜ የጠበቅኩት፣ ስንት ጊዜ ያመለጠኝ ባህል ግን ምንድን ነው? እስኪ የሚያስረዳኝ ከብራኩ ሲከፈል፣ ከመኖር አንድምታ ባህል ማለት ምን ነው? ቃል በቃል ሲፈታ ወግ ልማድናው ስትል እናቴን ሰምቼ አደርገውን ላደርግ በእግሯ ተተክቼ ዝሆናውን ልሆን እኔም ወጉን ጀመርኩ ቅጡን አባዝቼ ጭኔን እየገለጥኩ እንዝርቴን አሹሬ ጥጭ ልፈት ልፈት ወግ ባህል አይደለ ለአባ ወራዬ ከሰካራም ጥለት ጃኖን አስበልቼ ከኮፍታሪት ዘሃ መነንን መርጬ አገሬ የሸመነ የገለት አስቆርጬ ደረ ባርጎ እንዲዋብ ሲመሽ ወደ ማታ አሰርቼ ነበር ሸጋ አድርብኩታ ዳሩ ምን ያደርጋል ባህር ማዶ ሄዶ ባመጣው ካቦርታ እየተጀቦለ የኔው ቀጭን ኩታ ለት አንድ ቄሲታይ ለብን መና ሆረ ባህል ግን ምንድን ነው? ጠያቂም ወደ ውስጥ ገባ ብሎ የሚመረምር ብቻ ሳይሆን የምንኖርበትንም የራሳችንን የምንለውንና ከእጃችን የሌለ የሚመስለውን የሚጠይቅ ከተጨባጭ ሁኔታዎች ጋር መሄድ መቻል አለመቻሉን። ተጠይቂያለሽ ትዕግስት? ትግስት ምንነሻ ሆነሽ ምንድን ነው የኮረኮረሽ? አንደኛ ነገር የእኔ የሚባል ነገር እየጠፋ ነው። የምታየው ሁሉ የእኛ የምንለውን ነገር በአደባባይ እያጫነው ነው ከአለባበሳችን ጀምሮ እንዳለ ስብህናችንንም እያጠሉ ብዙዎቻችን ያ ነው መነሻዬ። እንደገና ትልልቅ አባቶች፣ በጣም በድሜ የገፉ ሰዎች የዘንድሮ ልጆች ምናምን ብለው ወቀሳ ነው የሚያመጡትና የምንወቀስበትን፣ አሁን ላይ ያለው ትውልድ መወቀስ የማይገባበት ደረጃ ላይም አለ። ምክንያቱም ሪዝኖች አሉት፣ ያንን የሚያደርግበት ግን ያደግ አለም ማጣፍ ሪዝን አለ ብሎ እንደፈለገው የራስ ማንነትን ሁለቱንም ነው ለማንሳት የፈለግኩት። ዜጋ ባህል ግን ምንድን ነው? በግሩም ለዛ በርካታ ቁም ነገሮችን በርካታ አነጋጋሪ ርዕሶችን የሚነካውን ግጥሟን የትዕግሥት ዓለምነህን ሙሉ ግጥም በሌላ ጊዜ እናቀርባለን። ለአሁኑ ግን ባህልና ማህበረሰብ ለዛሬ ያዘውን በዚሁ አበቃ። ቆንጅት፣ እናመሰግናለን። አሉላ ገጣሚዋንም በጣም እናመሰግናለን። ግሩም ግጥም ነበረ፣ አጭርም ቢሆን ወደ መጨረሻው የምሽቱ ዘገባችን ወይም ፕሮግራማችን ደርሰናል። ሳይንስና ቴክኖሎጂ፣ አዘጋጅና አቅራቢ ሰሎሞን አባተ የመሬት ቀልብ ማርስ ላይ በጣም አጥብቆ አርፏል። መሬት ማርስን መከታተል ማርስን በአይነ ቁራኛ ማየት ከጀመረች ብዙ ዓመታት ተቆጠሩ። እንዲያውም ዛሬ የሰው ልጅ ገና በእግሩ አይርግጣት እንጂ የአእምሮውና የእጁ ውጤት የሆኑት መንኩራኩሮች የፕላኔቷን መልክዓ ምድር እየተረማመዱበትና እያሰሱት ይገኛሉ። የመሬት ፍቅር ከማርስ የሚነጥፍ አይመስልም። የዩናይትድ ስቴትስ ብሔራዊ የኤሮኖቲክስና የጠፈር አስተዳደር ናሳ ከማርስ ገጽታ ወደ ከርሰ ማርስ ለመዝለቅ እየተንደረደረ ነው። ያንን ከርሰ ማርስ የምታጠና አዲስ መንኩራኩር እነጻ ስራ እንዲጀመር የጠፈር ድርጅቱ ይሁንታ የሰጠ ይመስላል። አዲሱ የማርስ ተልዕኮ ጂኦዴሲ ይባላል። የማርስን ውስጠት በከርሰ ማርስ ንቅናቄዎች ወይም እንቅስቃሴዎች ላይ ተመርኩዞእና የሙቀቱን ሁኔታ እየለኩ ማጥናት ነው። ኢንሳይት ወይም የቅርበት ማስተዋል ተብሎ ተጠርቷል አጠቃላዩ ስራ እንዲሁም መንኮራኩሪቱ የአዲሱ ተልእኮ። አዲሱ መንኮራኩር ከካሊፎርኒያ ቫንደንበርግ የአየር ኃይል መደብ መጋቢት 2008 ዓ ም በኢትዮጵያ አቆጣጠር ትተኮስና ከስድስት ወራት የጠፈር ውስጥ አለም ዘለል ቀዘፋ በኋላ በመስከረም 2009 ዓ ም ማርስ ላይ ትደርሳለች ተብሏል። የናሳው የጄት ቀዛፊ መዘውር ቤተ ሙከራ አጥኚ ብሩስ ባኔርድ የኢንሳይት ዋና ተመራማሪ ናቸው። መንኩራኩሯ ከእርሰ ማርስን ለማጥናት የምትታጠቀው ቴክኖሎጂ እዚህ መሬታችን ላይ ከእርሰ ምድርን ለማጥናት አገልግሎት ላይ ከሚውሉት ጋር ተመሳሳይ መሆናቸውን ባኔርድ ተናግረዋል። The idea behind it is to use some geophysical instruments, mostly uh, seismometer. <laughs> ሽፋኑንና ድርርቦሹን ውስጡ ምን እየተካሄደ እንደሆነ ለማጥናት የመሳሰሉ ነገሮችን ለማየትና ለመቃኘት ነው። የኢንሳይት ጥናት የሚሰጠን የራሳችንን ፕላኔት ተፈጥሮም መልሰን የመፈተሽን ዕድል ብቻ ሳይሆን የሌሎችም መሬትን ሊመስሉ የሚችሉ ፕላኔቶችን ተፈጥሮና ሁኔታ በዚህ በእኛው የፀሐይ ምህዳር ይሁን ከዚያ ባሻገር ባሉ የሁለንተናው ክልሎች ውስጥ ለመቃኘት አጋጣሚውን የሚፈጥር ይሆናል። We really want to understand how the terrestrial planets, the the, the rocky planets And <speaking> በፀሐይ ምህዳር ውስጥ ቀድሞው ተፈጥሮ ዛሬ የያዙት ገጽታ ላይ እንዴት እንደደረሱ ማወቅ እንፈልጋለን። ከዚህ ቀጥሎ ወደ ማርስ ከተላኩትና ማርስን እያሰሱ ከሚገኙት ኪሪዮሲቲና ኦፖርቹኒቲ መንኩራኩሮች በተለየ ሁኔታ አዲሲቱ ኢንሳይት እንድታርፍ የሚደረገው በማርስ ሰቅ ወይም ኢኩዌተር አቅራቢያ ሲሆን እንደነ ኪሪዮዚቲም ዘዋሪና አሳሻ አትሆንም እየተባለ ነው። ኢንሳይት አንድ የካረፈች እዚያው መደቧን ተክላ ጥናቶቿን ታካሂዳለች። አንዳንድ አጫጭር ሳይንስና ቴክኖሎጂ ቀመስ መረጃዎች ላካፍላችሁ። የኒኩሌር ጦርነት ቢነሳ የኒኩሌር ክረምት የሚባል ክስተት የሚያስከትል ከባድ ደመና ፀሐይቱን ይጋረድና የምድራችን የሙቀት መጠን ዛሬ ካለበት እስከ 22 ዲግሪ ሴልሽየስ በሚደርስ መጠን ሊያሽቆለቁል ይችላል። ያንን ቅዝቃዜ መቋቋም የማይችል ብዙ ህይወት እስከ ወዲያኛው ይጠፋል። ዛሬ በዓለማችን ላይ ኒክሌር መሳሪያን በፈቃዷ ያወደመች ደቡብ አፍሪካ ብቻ ስትሆን ከህንድ፣ ፓኪስታን፣ እስራኤል፣ ሰሜን ኮሪያና ከደቡብ ሱዳን በስተቀር ሁሉም ሀገሮች የኒኩሌር መሳሪያዎችን መስፋፋት ለማቆም ተስማምተዋል። በዓለማችን ውስጥ 17 ሺህ የሚሆኑ ኒኩሌር አረሮች የሚገኙ ሲሆን አንዳንድ መረጃዎች እንደሚጠቁሙት ከዚህ ክምችት ዘጠና ከመቶ የተያዘው በአሜሪካና በሩሲያ ነው። ከዚህ ክምችት ዜሮ ነጥብ ዜሮ ሶስት ከመቶ ቢፈነዳ በዓለም ላይ ከላይ የጠቀስነው ኒኩሌር ክረምት ይደርሳል። በአትላንቲክ ውቅያኖስ ውስጥ አለ ተብሎ እንደሚታወቀው ዐይነት ቤርሙዳ ትራያንግል ባለ ሦስት ማዕዘኑ ዐይነት ክልል በምሥራቃዊው ፓሲፊክ ውቅያኖስ ውስጥ እንዳለ ሰምተው ይሆን? ድራገን ትራያንግል ይባላል። በ1950 ዓ ም በአውሮፓ 700 ባሕር ቀዛፊዎች የገቡበት ጠፋ ተብሎ የአደጋ ቀጣና ተብሎ ተከልሎ እንደነበር ዘገባዎች ጠቁመዋል። ለማንኛውም አንዳንድ ተጨማሪ መረጃዎችን አጠናቅሬ ከድራገን ትራያንግል ጋር እመለሳለሁ። ፈጠራና ኑሮን በዘዴ አሜሪካ አያልቅባትም። ሰዎች የሥራ ቦታቸውን ቢሮዎቻቸውን፣ መኪኖቻቸውን፣ መኖሪያዎቻቸውን በጋራ መጠቀምን እያዘወተሩ ነው። በእርግጥ ይህ ያለን የመጋራት ወጪን በጋራ የመሸፈን ሐሳብ ለብዙዎች መልካም የገቢ ምንጭ እየሆነ ቢመጣም፣ የመንግሥት ሕግ አስፈጻሚዎች ግን ችግር እየገጠመን ነው ሲሉ ይሰማሉ ከቀረጥ አኳያ ሪፖርተራችን ማይክ ኦሱሊቫን ከሳን ፍራንሲስኮ ካሊፎርኒያ ባጠናቀረው ዘገባ፣ ሳን ፍራንሲስኮ ውስጥ ቢስክሌት ወይም መኪና በጋራ መጠቀም ትችላለህ ይላል። ኡበርና ሊፍት የሚባሉት አገልግሎቶች ለሚሰጡት በኢትዮጵያም ሊፍት እየተባለ ለሚታወቅ የበጎ ፈቃድ አገልግሎት ተጠቃሚዎች ከእጅ ስልኮቻቸው ክፍያ ይፈጽማሉ። የሊፍት አገልግሎት ዛሬ በስድሳ የዩናይትድ ስቴትስ ከተሞች ተስፋፍቷል። ወላጆች ልጆቻቸው እንዳያደርጉ የሚያስተምሯችሁን ነገር ነው፣ እኛ ደግሞ እንዲያደርጉ እየገፋፋን ያለ ነው ነው የሚሉን የሊፍት የማህበረሰብ ግንኙነት ሰራተኛ ኤሚሊ ካስቶር። እነርሱ በማታውቁት ሰው መኪና ውስጥ ከማታውቁት ሰው ጋር አትግቡ ይሉናል ወላጆች ማለት ነው። እኛ ግን ግቡ እንላለን ይላሉ ኤሚሊ። ብዙ ወጣቶች እየወደዱት ይመስላሉ። ሳም ሜርሰር የስታንፎርድ ዩኒቨርሲቲ ተማሪ ነው። ገንዘብም ጊዜም ይቆጥብልኛል፣ ክፍያውን ከጓደኞቼ ጋር ካፈላለሁ። እንዲህ እንደ ኢትዮጵያ እኮ አንድ ታክሲ ውስጥ የማይተዋወቅ ሰው ታጭቆ እዚህም እዚያም እየቆሙ እዚህም እዚያም እያሳፈሩና እያንጠባጠቡ የሚባል አገልግሎት አሜሪካ ውስጥ አልነበረም። ታክሲ ተከራዩ የጠየቁበት ደርሰው እስኪወርዱ የእርስዎ ብቻ ነው። ይህ የኢትዮጵያው አይነት ታክሲ አገልግሎት ለአሜሪካ ብርቅ ሆነ ይሆን? ወደፊት ሰፋ አድርጌ እመለሳለሁ። ለዛሬ ጤና ይስጥልኝ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በኤርትራ የሃይማኖት አለመቻቻል ቀጥሏል ሲል ይጀምራል የምሽቱ የቪኦኤ ርዕሰ አንቀጽ። እንደ አሜሪካውያን ይላል በመቀጠል እንደ አሜሪካውያን የሃይማኖት ነጻነት የብሔራዊ መለያችንና የውጭ ፖሊሲያችን ማዕከል ነው። ያለ መንግሥት ጣልቃ ገብነት ፍራቻ እምነትን የማክበር መብት ለሰብአዊ ክብር አስፈላጊ ከመሆኑ ባሻገር ለሲቪል ማኅበረሰብ እድገትና ለዲሞክራሲ ዘላቂነት እጅግ ጠቃሚ ነው። እነኚህን መርሆች ለማስጠበቅ መንግሥታችን በየዓመቱ በዓለም ዙሪያ ስላለው የሃይማኖት አያያዝ ሪፖርት ያጠናቅራል። ሪፖርቱ መንግስታት የዜጎቻቸውን የሃይማኖት ነጻነት ማክበር አለማክበራቸውን ይመረምራል፣ ይልና ሀተታውን ይቀጥላል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት አሁን በቅርቡ ያካሄደው ምርመራ በሃይማኖት አለመቻቻል በብዙ የዓለም ሀገሮች እያደገ መምጣቱን አረጋግጧል። በሃይማኖት ምክንያት የሚፈጠሩ ግጭቶችም በሚሊዮኖች የሚቆጠሩ ሰዎችን አፈናቅለዋል፣ መንደሮችን አውድመዋል። በዓለም ዙሪያ የሚገኙ የመንግስት ባለሥልጣናት ብዙውን ጊዜ የዜጎቻቸውን የሃይማኖት ነጻነት ሲረግጡና በደል ሲፈጽሙ ሕጋዊ ቅጣት አይደርስባቸውም። መንግስታት አንዳንዴ የሃይማኖት ነጻነትን ሲጥሱ የሚታየው አዳዲስ እገዳዎችን በማስፈንና ክህደት የሚሏቸውን ሕግጋት በማውጣት ጭምር ነው። እንዳለፉት ዓመታት ሁሉ ሲል ይቀጥላል። ርሳ አንቀጹ የኤርትራ መንግሥት እንዳለፉት ዓመታት ሁሉ የሃይማኖት ነጻነትን የማክበር ሬኮርዱ በጣም ዝቅተኛ ሆኖ ቀጥሏል። በዚህም ሳቢያ የዩናይትድ ስቴትስ መንግሥት ኤርትራን እንደ ገና የሃይማኖት ነጻነትን ከማያከብሩ የዓለም ሀገሮች አንዷ ናት ሲል ፈርጇል። የኤርትራ ፖሊስ አሁንም ያልተመዘገቡ የሚላቸውን የሃይማኖት ቡድኖች ማሰሩን ቀጥሏል። ይህ ብቻም አይደል፣ መንግሥት እምነታችን አይፈቅድም ሲሉ በአዲሱ የሚሊሻ ምልመላ መርሃ ግብር ወይም በሀገሪቱ የብሔራዊ አገልግሎት አንሳተፍም ያሉ ዜጎችን እየያዘ ማሰር መቀጠሉ ችግሩን አባብሶታል። ለብቻ ለይቶ ጭለማ ውስጥ ማቆየትን ጨምሮ የቅጣት መስጫ ቦታዎች ሁሉ ለሕይወት አደገኛ መሆናቸውን ከእስር የተፈቱ ሰዎች ያስረዳሉ። በሚከተሉት እምነት ሳቢያ በውትድርና አገልግሎት አንሳተፍም ያሉ ሦስት ኤርትራውያን እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም እስር ላይ እንዳሉ መሞታቸው ተነግሯል። የሃይማኖት ነጻነት ዓለም አቀፋዊ እሴት አለው። እያንዳንዱ ሰው የፈለገውን ሃይማኖት የመከተል መብት አለው። አለማመን መብቱም ሊከበርለት ይገባል። አንዱን እምነት ትቶ ሌላ መቀየርም ይችላል። የሁሉም ፍጡር ዓለም አቀፋዊ መብት ነው ይልና ርሳ አንቀጹ፣ ሀተታውን ሲያጠቃልል፣ መንግሥታችን በኤርትራና በሌሎችም የዓለም ሀገሮች የሚፈጸሙ የሃይማኖት ነጻነት ጥሰቶችን ማጋለጡንና ይህን ዓለም አቀፋዊና መሠረታዊ የሰው ልጆች መብት እንዲከበር በሚደረገው ጥረት ትቀጥላለች የሞራልና የስትራቴጂ ግዴታዋ ጭምር ነው ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 እና በ25 ሜትር ባንዶች በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ስላ ያበቃ ያስተናገልናችሁ አሉላ ከበድና ቆንጅ ታየነን ካቀነባበረልን ከንጉሱ ታምሬ ከተተኪ የስርጭት መሐንዲስ ከሚሻ ድቡንስኪ እንዲሁም ከዋና አዘጋጇ ከተዝታ በላቸውና ከሌሎችን ባልደረቦቻችን ጋር በዚሁ እንሰናበታቸዋለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ The voice of America. Yeah. The OS.